ከክረምቱ እረፍት ዳግም ወደ ምክር ቤት የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት ስራ ሊጀምር እየተዘጋጀ ይገኛል። የፊታችን ሰኞ ስራ እንደሚጀምር የሚጠበቀውም የ2007 ቱን ምርጫ ተከትሎ የሚቋቋመው አዲስ ፓርላማ ነው። አብዛኛዎቹ ተቃዋሚዎች ባልተቀበሉት ምርጫ ያሸነፈው ኢህአዴግ እጩዎችም ከያሉበት እንዲመጡ በመገናኛ ብዙሀን ጭምር ጥሪ ተደርጓል። አምስት መቶ አርባ ሰባት የኢትዮጵያ ፓርላማ መቀመጫዎች በኢህአዴግ ብቻ ሲያዙም ከሽግግር መንግስቱ ጊዜ ጀምሮ የመጀመሪያው ይሆናል። የፊታችን ሰኞ የሚደረገውም የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ መሆኑ ታውቋል። አፈ ጉባኤና ምክትል አፈጉባኤዎችም በዚሁ ስብሰባ ይመረጣሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለተጨማሪ አምስት ዓመታት እንደሚቀጥሉ ይፋ የሚደረገውም የህዝብ ተወካዮች ምክር ቤት በቀጣይነት በሚያደርገው ስብሰባ ነው። ከዚህ በኋላም ነው ጠቅላይ ሚኒስትሩ አዲሱን ካቢኔያቸውን ይፋ የሚያደርጉት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ